ትላንት በተካሄደው ልዩ የምስጋና ዝግጅት ላይ ጥሪ ተደርጎላቸው የነበሩት የኤምቲኤን ኩቤካ የብስክሌት ተወዳዳሪዎች ለሌላ ውድድር ወደ ሌላ ሀገር በመሄዳቸው ሳቢያ በዝግጅቱ ላይ መገኘት ባይችሉም የቡድኑ ማናጀር ዳግላስ ራይደር ቡድኑን በመወከል በዝግጅቱ ላይ ታድመው ነበር። ከአስር ዓመት በፊት አፍሪካን በዓለም አቀፍ ትልቅ የኮርስ ውድድር ላይ የሚወክል ቡድን መፍጠር የወጠኑት ህልማቸው እውን መሆን መቻሉን በመጥቀስ በተለይም በትልቁ የቱር ደ ፍራንስ ውድድር ላይ ቡድናቸው ያስመዘገበው ውጤት የሚያበረታታና ኤርትራውያን ተወዳዳሪዎችም ልዩ እንደነበሩ ራይደር በዚህ ወቅት ላይ ተናግረዋል። በእውነቱ ውድድሩ ብዙ ነገር ነው የፈጠረው። ብዙዎቹ ኤርትራ በዓለም ካርታ ላይ የት እንደምትገኝ እንዲያውቁ አድርጓል። የውድድሩ አዘጋጆች ውድድሩን እንድንጀምር በጠየቀን ጊዜ የኤርትራው ሻምፒዮና ዳንኤል ተክለ ሃይማኖት ባስመዘገበው ውጤት የተራራ ንጉስ ጀርሲን በማጥለቅ የመጀመሪያው አፍሪካዊ ተወዳዳሪም ሆኗል። ያ በጣም የሚያስደስት ነገር ነበር። ሌላው አዘጋጆቹ ለወደፊቱ ወደፊቱ ጁላይ ስምንትን የማንዴላ ቀን ውድድር እንዲሆንም ወሳኝ ይመታል። በጥቂት በጀትና በጥቂት ልምድ በዚሁ ውድድር ላይ በቡድን የአምስተኝነት ነጥብን አግኝተናል። በአለም ካሉትም ምርጥ ሀያ ሁለት ቡድኖችም አንዱ ሆነናል። ያ ጥሩ አጋጣሚና ስኬትም ነበር። ይህም ለወደፊቱ ለአፍሪካውያን ብስክሌተኞች በር ከፋች ነው የሚሆነው። ዝግጅቱን ካስተባበሩት መካከል አንዱ የነበሩት በፈረንሳይ የኤርትራ አምባሳደርና የዩኔስኮ ቋሚ መልእክተኛ አምባሳደር ሀና ስምዖን የብስክሌት ስፖርት በኤርትራውያን ዘንድ ተወዳጅ ስፖርት መሆኑን ጠቅሰው መርሃዊ ቅዱስና ዳንኤል ተክላ ሃይማኖት በቱር ዶ ፍራንስ ውድድር ያሳዩት ብቃት መላው አፍሪካውያንን ያስደሰተ እንደነበር አምባሳደሯ ገልጸውልኛል። የነሱ እዚ ላይ መሳተፍ በጣም ኤርትራ በሳይክሊዝም ስትታወቅ በጣም ደስ ይላል። ኦሬዲ በሩጫም ትታወቅ ለች ኢትዮጵያ እንደሱ በሩጫ በጣም ትታወቃለች። ስለዚህ ኢስት አፍሪካ በጣም እንትን ነን ያለን ማለት ነው በስፖርት ይሄም መቀጠል አለበት። ለኤርትራ ሕዝብ ብቻ ሳይሆን ለመላው አፍሪካ ሕዝብ በጣም ደስ የሚል ስሜት ነው ያለው። ዩኔስኮን በመውከል በዝግጅቱ ላይ ተገኝተው የነበሩት የድርጅቱ ምክትል ዳይሬክተር አቶ ጌታቸው እንግዳ ኤምቲኤን ኩቤካ አፍሪካውያንና ምዕራባውያን የተካተቱበት ቡድን በመሆኑ ብዙሀንነት የሚንጸባረቅበት ነው ብለውታል። ቡድኑን ቀጥለውም ኩቤካም ትኩረቱን በተለይም ትምህርት ለማግኘት ከሩቅ ቦታ ለሚመጡ ህጻናት ተማሪዎች የሚመላለሱበትን ብስክሌቶች በነፃ የሚሰጥና ስፖርቱን በሀገሪቱ እንዲስፋፋ የሚያደርግ በመሆኑ ይህም ዩኔስኮ ሁሉም ህጻናት የትምህርት እድል እንዲያገኙ ከዘረጋው መርህ ጋር የሚዛመድ በመሆኑ ለቡድኑ ያላቸውን አድናቆትም ገልጸዋል። ኤርትራውያን ብስክሌተኞችን በሚያልፉባቸው ጎዳናዎች ላይ በመገኘት ድጋፋቸውን ሲገልጹ ከሰነበቱት ኤርትራውያን ደጋፊዎች መካከልም በፓሪስ የኤርትራ ማህበረሰብን በመወከል በዝግጅቱ ላይ ታድመው የነበሩት ወይዘሮ ገነት ኃይለ ሚካኤል ተከታዩን ተናግረዋል። እንዴ ሻንዜሊዜ መሄድ አለብን ብለን ወሰን እዚህ የምንኖረው እና በየቀኑ ኧረ፣ እኛ ምንመጣለን ብሎ ከጀርመኒ እኛ ምንመጣለን ብሎ ከሆላንድ፣ አንዳንዶቹ ከአሜሪካ የመጡ አሉ፣ ከኖርዌይ የመጡ ምክንያቱም እስከዚህ ድረስ ይደርሳሉ ብለን ምንም አላሰብ። መግለጥ አንችልም ምን አይነት ደስታ መሆኑን። ለሁሉ ረፕሬዘንት ስለሚያደርግ በጣም ነው ደስ ያለን። ለዶይቸ ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።